እንደምን አመሸታችሁልኛል? የተከበራችሁ አድማጮቼ የአይቮሪ ኮስት ዝሆኖች ትላንት ኮንጎ ዲሞክራቲክ ሪፑብሊክን ሶስት ለአንድ በማሸነፍ ለሁሉ የዋንጫ ፍጻሜ ግጥሚያ አለፉ። የ1992 ሻምፒዮን ከ2012 ወዲህ ለዋንጫ ፍጻሜ ሲደርስ ሁለተኛ ጊዜው ነው። ትላንት ባታ ስታዲየም የአይቮሪ ኮስቱ ቡድን አምበል ያያ ቱሬ በሃያኛው ደቂቃ ላይ እንደ ጥይት ተኩሶ ያስቆጠራት አቻ ያደረገቻቸው ድንቅ ግብ የስታዲየሙን ተመልካች ከመቀመጫው አስነስታለች። ጀርቢኖ ሁለተኛውን፣ ሴርጌ ኮናን የድሏን ግብ አከሉና የአይቮሪኮስ ዝሆኖች ለዋንጫ ፍጻሜ ደረሱ። እንደ ዝሆኖቹ አሰልጣኝ ሃርቭ ረናርድ አገላለጽ በዕለቱ እንደ አምበሉ ያያ ቱሬ መሥዋዕትነት የከፈለና ጠንካራ ጨዋታ ያሳየ የለም። ፈረንሳዊው ረናርድ በ2012 ዛምቢያን ለዋንጫ ያበቁ አሰልጣኝ ሲሆኑ ዘንድሮ ዝሆኖቹ ካሸነፉና ዋንጫውን ማንሳት ከቻሉ ሁለት የአፍሪካ ሀገሮችን ለሻምፒዮናነት በማብቃት የመጀመሪያው አሰልጣኝ ይሆናሉ ማለት ነው። ዋንጫውን ወደ አቢጃን ይዘን ለመሄድ እንሞክራለን ሲሉም አክለዋል አሰልጣኙ ሄርቭ ረናርድ። አይቮሪኮስት እሁድ በፍጻሜው ባታ ላይ ለዋንጫ የምትገጥመው የዛሬውን ከኢኳቶሪያል ጊኒና ጋና አሸናፊ ይሆናል። የጋናና ጊኒ ግጥሚያ የሚጀምረው የአማርኛ ስርጭታችን ካበቃ በኋላ በመሆኑ ውጤቱን ለመግለጽ አንችልም። ለመሆኑ ዘንድሮ ዋንጫውን ማን ይወስድ ይሆን? ገዛ ሕንጽዮን መስቀል ለስፖርቱ አንዳንድ አፍቃሪዎች ያቀረበው ጥያቄ ነበር። ያንድ ሁለቱን አሰምተን አበቃለሁ። በኢትዮጵያ እጅግ ከሚወደዱ የስፖርት ዘርፎች እግር ኳስ ቀዳሚውን ስፍራ ይይዛል። ኢትዮጵያውያን ስፖርት አፍቃሪዎች ከምርጦቹ አስራ ስድስት የአፍሪካ ብሔራዊ ቡድኖች የዋልያዎቹ አለም ካተት ቁጭት ቢያሳድርባቸውም ኤኳቶሪያል ጊኒ እየተካሄደ ያለውን የአፍሪካ ዋንጫ በመገናኛ ብዙኃን እየተከታተሉት ነው። ያለፉትን የምድብ ማጣሪያና የሩብ ፍጻሜ ጨዋታዎች እንዴት አይተውታል? የተወሰኑ አስተያየቶችን አሰባስብ ያለው ጎልማሳው የታዳጊዎች አሰልጣኝ መስፍን እንግዳ ወርቅ እንዲህ ገልጾታል። ከጅምሩ እስካሁን ድረስ ያለውን ስመለከት ጋና ተበላይነት ስለመጣ አሁንም ለዋንጫው ጋና ያልፈልግ ብዬ አምናለሁ። ከዚህ በኋላ ደግሞ ዋንጫውንም ጋና ይወስዳል ብዬ አምናለሁ። አባቱ አስተያየት ሲሰጥ በቅርብ ሆኖ ያዳመጠው የአስራ አንድ ዓመቱ በረአድ መስፍን አስተያየት መስጠት እንደሚፈልግ በምልክት ሲያሳየኝ፣ ምናልባትም ለልጅ ይታየዋል አልኩና አነጋገርኩት። አዎ፣ ተመልክቻለሁ። የሚበላው ኢኳትራል ጊኒ ኢኳትራል ጊኒ በቅድሚያ ክፍል እየመራ ስለሆነ፣ በጎል ክፍያም እየበለጠ ነው። ስለዚህ ኢኳትራል ጊኒ እጅ ወጣት አትሌቶች ቢፍቱ ገመትና ፍቅርተ ጉላ አስተያየታቸውን ሰጥተውኛል የተወሰኑ ጨዋታዎችን አይቻለሁ አይቮሪ ኮስት ና አልጄሪያ የተጫወቱት ጨዋታ በጣም አሪፍ ነበረ እና ለአፍሪካ ዋንጫ የሚበቃ አይቮሪ ኮስት። እኔ የአፍሪካ ዋንጫ ያየሁት ጋናና አልጄሪያ የተጫወቱት ነው። እሱም በጣም ደስ ሲል ነበረ። በመጨረሻ ሰዓት በማሸነፋቸው ጋና በጣም ደስ ብሎኛል። ለአፍሪካ ዋንጫ ቢደርሱም በጣም ደስ ይለኛል። ጋና ቢያገኝ ደስ ይለኛል። የካሳንቺስ ቡድን አሰልጣኝ ዳዊት ፍሩም በተመለከተው መደሰቱን አልሸሸገም። ከምን ጊዜውም በበለጠ በጣም ጥሩ ነው። በቴክኒክና በታክቲክ ልዩ ነገሮችን አይተናል። የአፍሪካ እግር ኳስ እያደገ ነው። አራት ውስጥ የገቡት ቡድኖች የአቤሪ ኮስት ዋንጫውን ቢወስ ደስ ይለኛል። ለምን የአቤሪ ኮስት እግር ኳስ ቡድን ብዙ የሰራ ቡድን ነው። ዋንጫውን የአቤሪ ኮስት ይበላል ብዬ አስባለሁ። በእኔ በኩል ያሰባሰብኳቸው አስተያየቶች እነዚሁ ናቸው። ሰለሞን አመሰግናለሁ ገዛኸኝ። አንተን አላውቅም፣ እኔ ግን ዘንድሮ አይቮሪ ኮስት ዋንጫ ያገኛል ባይ ነኝ። ይሄ ደግሞ አጣላንም፣ ከሶስት ቀናት በኋላ ይታወቃል። በውድድሮቹ መርሃ ግብር መሰረት እንግዲህ ቅዳሜ ለደረጃ እሁድ ለዋንጫ ፍጻሜ ይፋለማሉ። ነገን ያርፋሉ። እንከታተላለን። የዛሬውን በዚሁ ላብቃ። ሰለሞን ክፍሌ ነኝ። ሰላም ደና። I'm gonna go to